ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። I stand behind it. I guarantee it. They know that, even if they don't know me any more than they know the, the the chairman of General Mills. T.J. Fatsu. my man. God loves me. This is a T.J. Fatsu exclusive. Africa's Live with T.J. ሰላም ሰላም ጤና ይስጥልኝ። የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናግዳችሁ ህዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራሜን ጀምር ያለው ዛሬ የመጀመሪያ ሙዚቃ አድርጌ የምጋብዛችሁ በቅርብ ቀን የወጣ አዲስ ሙዚቃ ነው። ቢቲጂ ወይም ብሩክታይዝ ጌታ ሆን አዲስ ሙዚቃ ለቃ ነበር ጥልቅ ስሜት የተሰኘ እሱን እስቲ ወደ እናንተ አደርስ። እናደግ በማስከተል ቴዲዮ አዲስ አልበም ለማውጣት ዝግጅቱን ጨርሶ እንግዲህ ሊለቅ ነው። አዲስ አልበም ባለፈው ሳምንት አንድ ሙዚቃውን ለቋል፣ የኔ ነሽ የተሰኘውን ሁለቱን በተከታታይ ወደ እናንተ አደርሳለሁ። አብራችሁን ቆዩ። በቪኦኤ አምሃሪክ ላይ ቪዲዮቹ እየታዩ ስለሆነ እዛ ላይ ገብታችሁ ሼር ማድረግ ትችላላችሁ። ላይክ ኮሜንቶቻችሁን ደግሞ ከስር ጻፍ ጣፍ ብታደርጉልኝ በጣም በጣም ደስ ይለኛል። ዲጄ ፋቱ ጋቢና ቪኦኤ ወደ ቤቲ ይምሻገራል በጠለቀው ብሩህ ስሜ ደስ በሚለ Hello to Gandalf. stay

መጣውኝ አንቺን ብዬ የልጅነት ትዝታይ መለሽኝ ከቀዬ በዓመት ባል ከመራ ችቦ ሰርተን ስናበራ በልልታ ደምቆ ዳንኪራ አፍላፍ ገጥመን ስናወራ አሳውሽ ልጅነትን በአንድ ማድጎር ቤቴ አረሳሜና ጣባቴን የባላገሩ ደሃ ቤቴ we're in a የዘምዘምና ጎረቤታችን እትያስ ጋላ በልጃችን ለድግስ መተው ዘመዶቻችን ተረሳሽ ወይ ጨዋታችን እሸባቂ ላከ ማሳቀጥፈን ወዲ ገጣልተን ወዲያው ታርቀን ሾላ ለማውረድ ከዛፍ ስንወጣ መሬ ቆፍረን ጉድጓድ ገበጣ ጊዜው ቢረዝም ከአገር ብንወጣ የልዋ ነገር መልሶ አመጣ ቦቃ ቦራ ጥጃው ሽመክት ተንጋ ፈረሴ ሽሰው ግምት የገብስ ቆሎ የዘገንበት ታናሽ ታላቅ የቆረጥንበት ወገል ማረሻ ርፍና ደግሩን ጠምደን ወተን መውፈር ቀንበሩን በጁማ ሁድ በሰንበት እርሻ ካጨዳ ምናርፍበት ተረሳሽ የምንዝናናበት ለቁ ዘመን የቦረቅንበት Yagari ia gari utwa ta fecari, pocomator wari, desemulason kanchika, mishu tumbatine ka, anelvelegam kan gdialse ka, anchazatunatsa ka, inni schninni, kni, inni, zima schni, kni, kni, alle das kane, kane, kane, ladri di scule, pone, pone, ye le vetrtaite fecarsh, le bodini ser ye tefarach, i wotimulu ze dabeksh, mele so mit einte Cetnay ma djwaku a bezimdno ከቴዲዮ ሙዚቃ እንግዲህ በቀጥታ የምንሸጋገረው ወደ ወንዲ ማክ ነው። ወንዲ ማክ ከዚህ በፊት በተለያዩ ሙዚቃዎቹ በተለይ የሙዚቃ ቪዲዮዎቹ በጣም ይወደዱለታል። አሁን ደግሞ በቅርቡ ያወጣው አባዳማ የተሰኘ ሙዚቃ አለው። እሱን ወደ እናንተ አደርሳለሁኝ። ዲጄ ፋዙ ነኝ የማስተናግዳችሁ። አብራችሁኝ ቆዩ። ጊዜው ቅምሬ

Thank you

woi <laughs> nai ነገር የሰው ልጅ ከፋ ራሱን ሊያጠፋ ከአምላኩ ሲጣላ፣ ይሉታል መሰሎቹ ሞኝ ጅል ተላላ፣ ተዉት አትከልክሉት ይጥፋ ይቃጠል ይብነነሳ። ሶሎሞን ኤሬሳ አረፈ። ቀጥላ አጭር ግጥም ግስ መጋላ ትላለች ከብታረቡ ወዳጆቼ ፈረስ ያረቡ ነበር አያቶቼ። ልውረድ ከእንግዲያ ወደ ቆላው ሞቃት መጋላ ግስላ አርባ ያለ መደብ የሚያብብ አበባ። ገጣሚ መምህር፣ የፍልስፍና ሊቅ፣ ጋዜጠኛ ሰሎሞን ዴሬሳ በ80 8 ዓመት ዕድሜው ትናንት ጥቅምት 23 2010 ዓ.ም አርፏል። ሰሎሞን ዴሬሳ የዩናይትድ ስቴትሷ ሚኒሶታ የሚኒያፖሊስ ከተማ ነዋሪ የነበረ ሲሆን ከሥራው ገበታ በብርቱ ሕመም እስከተለየ ድረስ በሚኒሶታ ዩኒቨርሲቲ የሃይማኖት ንጽጽር ኮምፓራቲቭ ሪሊጅን የፍልስፍና መምህር ሆኖ ሲሠራ ቈይቷል። ሶሎሞን ደሬሳ ከሰባት ወራት ሕመም በኋላ ትናንት ያረፈው ልጁ ወንድምና እህቱ ወዳጆቹና ዘመዶቹም በተሰበሰቡበት በመኖሪያ ቤት ውስጥ እንደሆነ ታናሽ ወንድሙ አምባሳደር ብርሃኑ ደሬሳ ለቪኦኤ ገልጸዋል። ስለ አቶ ሰሎሞን ደሬሳ ሕይወትና ሕልፈት አምባሳደር ብርሃኑ እንዲህ አሉ። ሰሎሞን ኮንቬንሽናል ሰው አይደለም። ልዩ ሰው ነበረ በጣም በእውነት እንደ መደበኛ ሰው ነበረ በጣም ልዩ ሰው ነበር። እና ብዙ ብዙ የተመራመረ ሰው ነው። እርስዎ ለመሆኑ ወንድም ስለሆኑ ከአቶ ሰሎሞን ስራዎች እንደው የሚመስጠት ሁልጊዜ የሚያስታውሱት ይኖራል? ስራው አይደለም እኔ፣ ህይወቱ ነው የሚመስጠኝ። ለእኔ ወንድም ብቻ አይደለም፣ እናት አባቴ ልጅ ነው ለእኔ፣ አማካሪ ነው፣ እንዲሁም ቃል ስለማይኖረኝ ህሊናዬ ነው ለማለት እችላለሁ የራሴን ሀሳብ የምሞክርበት ሰው ነው። አንድ ነገር ከታየኝ እንዲህ ሊሆን ነው እንዲህ ላደርግ ነው የምለው እና በጣም የተስተዋለ መልስ የሚሰጠኝ ጉሩ ነው። ቋንቋ ቋንቋ በአማርኛ አላውቀውም። ጉሩ የነበረ በእውነቱ በእድሜ መተኩል ያለ ጥልቀት ነበረ ጥልቀት ያለው ሰው ነው። እርግጥ እንዲህ ስል ደግሞ የእሱን ምክር ሁሉ ሰምቼ ተራመድኩ ማለት አይደለም። ሰላም ቆቦ ነው አስተሳሰባችን። ግን ለማንኛውም ነገር እሱን ሳላማክር እሱ ላይ ሳላነጥር ማገናዘቢያ ነበረ። በጣም በጣም ነበረ። ጓደኛ ነው፣ ወዳጅ ነው። ደግሞ ሼክስፒር አንድንትን አለው። አዝ ኮንስታንት አዝ ዘ ኖርዘርን ስታር። እንደ ሰሜን ኮከብ ቦታውን የማይሰት ማለት ነው፣ የማይለቅ ቦታውን የማይለቅ ሰው ነው። እንዲህ አይነት ሰው ነው። እንግዲህ አሁን እኛ ያጣ ነው ከአምባሳደር ብርሃኑ ዴሬሳ ጋር ያደረግነውን ሙሉ ቃለ ምልልስ ዌብሳይታችንና ፌስቡክ ገጻችን ላይ ያገኙታል። ሶሎሞን ዴሬሳ ሐምሌ 7 1929 ዓ ም የተወለደው ከእናቱ ከወይዘሮ የሽመቤት ዴሬሳና ከአባቱ ከአቶ ዴሬሳ ዳንኪ ወለጋ ጠቅላይ ግዛት ከግንቢ 8 ኪሎ ሜትር ያህል ወጣ ብላ በምትገኝ ጩታ ቀበሌ ነበር። የሶሎሞን ዴሬሳ አስከሬን በራሱን ውዛዜ መሠረት ነገ ቅዳሜ ከቀትር በኋላ በሚኒያፖሊስ የማቃጠያ ኅብረት ስፍራ እንደሚቃጠል ታውቋል። አርስቱ ባቲ ባቲ በኦሮሞ ቋንቋ ጫቅላ ጨረቃ ማለት ነው። ገና የምትወጣ ሳይሾሙ ያጋፍሯት ካሉ ባልታ ሊከልሏት

ከድሞም ከጉለሌ ካደግንበት ሁንጌት ተማሪ ቤት ዮሐንስ አድማሱ መመናቀሯን ከሐረር ሲታዘባት እስክንድር መልክ ማነሽ ሲላት ተቃጥሎ እስኪላላት እያሳለ ሲከተላት ሰሎሞን ደሬሳ ሦስት መጽሐፎችን አውጥቶ አንባቢው እጅ ይገኛል። በልዝቡ! እንቦችሽን ቋጥሬ ጌጣጌጥሽን አንጥሬ ካይኖችሽ ብርሃን አቅርሬ ቀስተ ደመና ፈጥሬ ደመና መሐል ተንጋልዬ እንደ ጐበዝ ስቄ ተንፈርፍሬ አልቀር ተቀብሬ ሰሎሞን ኤሬሳ أنغريلا مالاوية سلمون دريسة ወዳጆች፣ ቤተሰቦች፣ ጓደኞች በሙሉ መጽናናት እንመኛለን። ከዚህ ከጋቢና ቪኦኤ ፕሮግራማችን ይቀጥላል። ወደ ዶክተር ጥላሁን ገሰሰ ልጅ ዳንኤል ጥላሁን ገሰሰ አዲስ ወደ ሰራው ሙዚቃ ነው የምንሸጋገረው። የሙዚቃው መጠሪያ ውሃ ተጨምሩበት ይሰኛል። እና አስተያየቶቻችሁን ቪኦኤ አማህሪክ ላይ ተውልን። ጋቢና ቪኦኤ ከዚህ ከዋሽንግተን ዲሲ የሚተላለፈውን ነው የምታደምጡት። ዲጄ ፋቱ ነኝ። I will not make better To you i say, in Zala Oh, how can I better? i not me i not te pelle patina yes i'm a i but let just get patina اه في <applause> اه اه የተከበራችሁ አድማጮቻችን እንግዲህ እንዲህ እንዲያያልን በተለያዩ ሙዚቃዎቻችን እየተዝናናን ወደ መጨረሻው ሙዚቃ ላይ ደርሰናል። የመጨረሻው ሙዚቃ አድርጌ ያዘጋጀውላችሁ እንግዲህ ዛሬ የታደለ ሮባ ነው። ታደለ ሮባ ማኩሳ የተሰኘ አዲስ ቪዲዮ ባለፈው ሳምንት ለቋል። ይህ ቪዲዮ ላይ እንግዲህ የራሱ ልጅ የሆነው ሮባ ደግሞም በጣም የምንወደው ጋሽ አበራ ሞላ ወይም ስለሽ ደምሴ የተካተውበታል። ማኩሳ የተሰኘውን በማይክል ጃክሰን ኢንስፓየር የተደረገ ሙዚቃ ይመስላል፣ ካለባበሱ ከሁኔታው። እሱን ጋብዛችኋለሁኝ። ስለሰጣችሁኝ አስተያየት፣ ስላዳመጣችሁ ጊዜያችሁን ሰውታችሁ በጣም አድርገን ነው የምናመሰግነው። እንግዲህ መጪው ቅዳሜና እሑድ በጣም አሪፍ እንዲሆን በመመኘት መሰናበታችሁ ዲጄ ፋቱ ነኝ። ፊክ ፊክ፣ ዲጄ ፋቱ በሉ፣ ደህና ሁሉ፣ ቻው። I this I I

Your body like tumble, we down for me, shake your body like tumble, bring for tide down for me, shake your body like tumble, bring for tie they down for me, shake your body like tumble, bring for tie down for me, shake your bottle like tumble, bring for tide they down for me. we yeah. you. Yeah.